ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የፌዴራሉ ጠቅላይ ፍርድ ቤት የቀድሞ አንድነት አመራር አባል አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ጠይቋል። ከአዲስ አበባ ዘገባ አለን። የኢትዮጵያ የሕዝብ ተወካዮች ምክር ቤት የ2009 ዓ ም የፌዴራል መንግስትን በጀት አጽድቋል። ሁለት 3.74 ቢሊዮን ብር ነው የተመደበው። እንደምታውቀው በጀታችን በሁለት የተከፈለ ነው፣ የካፒታል እና የመደበኛ እያደገ የመጣው ደስ የሚያሰኘው የበጀቱ አወቃቀር ለካፒታል እየተመደበ የሄደው በጀት እየጨመረ ነው የመጣው። ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ናቸው። ትንተናውን የሚሰጡን ሁሉንም ከዝግጅቶቻችን ታገኝታላችሁ። በሌሎች ዘገባዎቻችን ደግሞ በዋሽንግተን ዲሲ ባለፈው ሳምንት ወይዘሪት ኢትዮጵያ በዩናይትድ ስቴትስ ተብላ የተሰየመችውን ወጣት ሄለን ኬነርድ በጋቢና አሳፍረናል። በወቅቱ ለዛ ከተማ ከኛ በስተቀር ኢትዮጵያዊ አልነበረም። በዚያ ላይ ቤተሰቦቻችን ቤት ውስጥ ባሉ ሰባት ልጆቻቸው ላይ ስድስት ልጆች በማደጉ ስላመጡ እንደ እብድ ይቆጠሩ ነበር። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የአድማጮች እንደምናመሻችሁ። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የፌዴራል ጠቅላይ ፍርድ ቤት በአቶ ሀብታሙ አያሌው ጉዳይ ተጨማሪ የሐኪም ማረጋገጫ እንዲያቀርብ ታዘዘ። የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ተጠይቋል። የቀድሞ የአንድነት ዲሞክራሲ ፓርቲ የነበረው አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ያቀርባል ተብሎ የተጠየቀው አቤቱታ በተጨማሪ የቦርድ ማረጋገጫውንም ተጠይቋል። የአቶ ሀብታሙ ቤተሰቦች ይህን ማረጋገጫ ወረቀት ለማግኘት ጥረት እያካሄዱ መሆኑን ለአሜሪካ ድምጽ ገልጸዋል። የተባበሩት መንግስታት ድርጅት የላይቤሪያ ተልእኮ በሁከት ስትታመስ በነበረችው በምዕራብ አፍሪካዊቷ ሀገር ሰላም እንዲሰፍን በማድረግ ረገድ ጥሩ ስራ አከናውነዋል። አሁን ግን በሀገሪቱ የራሱን ጸጥታ ጉዳይ መረከብ ይኖርበታል ሲሉ የተልእኮ ምክትል ተጠሪ አሳሰቡ። እንደ አውሮፓውያን አቆጣጠር በ2003 ዓ ምት የመንግስታቱ ድርጅት የጸጥታ ምክር ቤት ውሳኔ የተመሰረተው የላይቤሪያው ተልኮ ሲቪሎችን ከጥቃት እንዲጠብቅና እንዲረዳ የሀገሪቱንም መንግስት የብሔራዊ ጸጥታ ለውጥ እርምጃዎችን አዘጋጅቶ ተግባራዊ እንዲያደርግ የመርዳት ኃላፊነትን ሰጥቶታል። የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ በመጪው እሁድ ሩዋንዳ ዋና ከተማ ኪጋሊ ውስጥ ይከፈታል። የጉባኤው አብይ አጀንዳም ለህብረቱ ኮሚሽን ቀዳይ ሊቀመንበር መምረጥ ይሆናል። ላለፉት አራት አመታት በህብረቱ ኮሚሽን ሊቀመንበርነት የቆዩት ደቡብ አፍሪካዊቱ ኒኮሳዛን ድላ ሊማዙማ ይሰናበታሉ። ሊቀመንበርነቱን ለመያዝ እስካሁን ሶስት እጩች ቀርበዋል። ሁለቱ የቦትስዋናና የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስቴሮች ሲሆኑ ሶስተኛው የዩጋንዳ የቀድሞ ፕሬዚዳንት ናቸው። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ጠየቀ። መለስካቸው አመሀዝ ዝርዝሩን ከአዲስ አበባ ልኳል። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ የሐኪሞች ቦርድ ደብዳቤ እንዲያቀርብ ታዘዘ። ይኸው ፍርድ ቤት ሰኔ 28 ቀን 2008 ዓ ም ከሰጠው ቀጠሮ በፊት አቶ ሀብታሙ አሁን ያጋጠመው የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችል እና ሕክምናውን ለማግኘት በግድ ወደ ውጭ አገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃ እንዲያቀርብ ታዞ ይህንን ማስረጃ ከቀጠሮ አስቀድሞ አስገብቶ ነበረ። ይሁንና በዚህ ቀጠሮ ቀኑ ጉዳዩ ሳይታይ እንደታለፈ አይዘነጋም። ዛሬ ፍርድ ቤቱ በጽሕፈት ቤት ለታማሚው ቤተሰብ በሰጠው ትዕዛዝ የቀረበው የሐኪም ማስረጃ እንዳለ ሆኖ በተጨማሪ ሦስት ሐኪሞች ወይንም የሐኪሞች ቦርድ የፈረሙበት ማስረጃ እንዲያመጡ ተነግሯቸዋል። ምሽት ላይ ከአንድ የቤተሰቡ የቅርብ ምንጭ እንዳረጋገጥኩት ከሆነ ይህንኑ ማስረጃ በእጃቸው ለማስገባት ጥረት እያደረጉ ይገኛሉ። የህክምና ቦርድ የሚባለው አካል በየትኛውም እውቅና ያለው የህክምና ተቋም የሚቋቋም የሶስት ሐኪሞች ስብስብ ነው። ይህ ስብስብ አስፈላጊ በሆነ ጊዜ ሁሉ ተሰብስቦ አንድ ታማሚ ወደ ውጭ ሀገር ሄዶ መታከም እንዳለበት የሚያረጋግጥ መስረጃ ይሰጣል። አቶ ሀብታሙ አያሌው አቃቤ ሕግ የይግባኝ ሜፍታ ለጠቅላይ ፍርድ ቤቱ ካቀረበ በኋላ ከሀገር የመውጣት እቀባ እንድትጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399 ኤፍ ኢ ሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና በዚህ ሳምንት በኢትዮጵያ ምጣኔ ሀብት እድገት ትንበያ ዙሪያ የባለሙያ ትንተና ሰምተናል። በዚህ ሳምንት የኢትዮጵያ የሕዝብ ተወካዮች ምክር ቤት የፌዴራል መንግስቱን የቀጣዩ አመት በጀትን አጽድቋል። ሁለት መቶ ሰባ አራት ቢሊዮን ብር ሲሆን ካለፈው አመት ደግሞ የ13 ከመቶ ጭማሪ እየታየበት ነው። ሄኖክ ሰማዝጌር በስልክ ከአዲስ አበባ የምጣኔ ሀብት ባለሙያ ዶክተር ደምስጫ ያለውን አነጋግሯል። እናድምጠው። እንደምታውቀው በጀታችን በሁለት የተከፈለ ነው፣ የካፒታልና የመደበኛ እያደገ የመጣው ደስ የሚያሰኘው የበጀቱ አወቃቀር ለካፒታል እየተመደበ የሄደው በጀት ወደ አንድ መቶ አምስት ቢሊዮን ነው ለካፒታል በጀት። ለመደበኛ ደግሞ ወደ ስልሳ ስምንት ወደ ስልሳ ዘጠኝ ቢሊዮን የሚጠጋ ነው። ኮሬክት ፕሮፖርሽናል ስታየው ስልሳ ሰባ ስልሳ ምናምኑ ወደ ካፒታል በጀት እየሄደ ነው። ምንድነው ይሄ ለምጣኔ ሀብት ፋይዳው? በሰዎች ህይወትስ ምን ለውጥ ያመጣል? ይሄ መሆኑ ለምንድን ነው የሚጠቅመው? ኦኬ አሁን እነዚህ መሆናቸው የሚጠቅመው እንደምታውቀው ድህነትን ሁልጊዜ በምታመርተውና በሚገኝ እርዳታ ህዝብን እየመገብክ ሳይሆን ዘላቂ የሆነ ልማት በማምጣት ኢን ደ ሎንግ ረን እየቀረፍከው ነው የምትሄደው። እድገታችን ትሬንዱም የአገሪቷን ትሬንድ በምታይበት ጊዜ አብሶሉት ነንበሩ እንኳን ስቲል ብዙ የተራቡ እንዳለ ቢያሳይም፣ ኢንፐርሰንት ከቶታል ፖፑሌሽኑ በድህነት መስመር ስር የወደቀው እየቀነሰ ነው የመጣው። ይሄ ልታደርግ የምትችለው መሰረታዊ የሆኑ ስራዎችን መሰረታዊ የሆኑ ግንባታዎችን አሁን ለምሳሌ እንበል መስኖ እንበል፣ የመስኖ ልማት የመስኖ ልማትን ማስፋፋት ኢንቨስትመንት ነው። እነዚህን የምታስፋፋባቸው ስራዎች በካፒተል በጀት ውስጥ ነው የምትይዛ። እነዚህ በፌዴራሉ በትላልቅ ግድቦች ላይ የተመሰረቱ የመስኖ ስራዎችን፣ በክልሎች ደግሞ በአነስተኛ ከውሃ ማቆር ደግሞ የሚሰሩ ስራዎችን አካቸው ይሄዳል ማለት ነው። ስለዚህ በአጭር ጊዜና በረዥም ጊዜ ለውጦች ለማምጣት ከዚህ ጋር እንግዲህ አዲስ የተመለከትነው በእጅጉ የጨመረው የመንግስትን እዳ ለመክፈል የተበጀተው በጀት ነው። ወደ ስምንት ከመቶ የሚሆነውን የበጀቱን ድርሻ የሚይዝ ይሆናል። ይህንንስ እንዴት ያዩታል? ይሄ እኮ አንደኛ እስከተበደርክ ድረስ መክፈል ግድ ነው። አበዳሪዎቻችንም ሊበደሩ ሊመልሱ ይችላሉ የሚል ደረጃ እንደሰጡ ነው። እናውቀዋለን በቅርብ ጊዜ እየተደረጉ ትላልቅ ካምፓኒዎች ባሉ። ስለዚህ ደፍነትሊ መከፈል አለበት። በምክንያቱም ምክንያቱም እየተበደን የምንሰራቸው ትላልቅ ፕሮጀክቶች አሉ በኢትዮጵያ ውስጥ እኔ ይሄ ሄልዚ ነው ይመስለኝ ምንድነው ኢኮኖሚው ህይወት ያለው ኢኮኖሚ ነው። ከግል ጀምረህ እስከ ቤተሰብ፣ ከቤተሰብ ጀምረህ እስከ አካባቢ፣ አካባቢና እስከ አገር ድረስ ሁሉንም ነገር ከራሴ ጄኔሬት በማደርገው እሰራለሁ ብለን ካሰብን የትም ሊደረስ አይቻልም። እርግጥ አምቢሽየስ የሆኑ ስራዎች ተጀምረው እሱም ሁላችንንም ሰርፕራይዝ በሚያደርግ መንገድ እየተካሄደ ነው፣ ከህዳሴው ግድብ ጀምሮ። ግን ብዙ ጊዜ እንደዚህ አይነት ስራዎች በብድር ላይ ተመስርተው የሚሰሩ ናቸው። ግን ተበድረን መክፈል ከቻል ለኢትዮጵያ ጉድ ህዝ ኮንትሪቢዩሽን ነው የምለው በስተ መጨረሻ እንግዲህ ጠቅላይ ሚኒስትሩ በንግግራቸው የገለጹት አለ የብሔራዊ እቅድ ኮሚሽን ባለፈው አመት መንግስት አቋቁሟል። ይሄም የመንግስትን በጀት በአግባቡ እንዴት ስራ ላይ በተለይ ፌዴራል መንግስቱን በጀትም ሆነ የክልል በጀቶች እንዴት ስራ ላይ ይውላሉ የሚለውን የሚገመግም ነው ብለዋል። ሲከሳቸው እንስማና የተጠያቂነቱን ሁኔታ ከእርሶ ጋር እነጋገራሉ። መንግስት የብሔራዊ የፕላን ኮሚሽን አቋቁሟል። መንግስት ይሄንን አደረጃጀት እና አቅም ያቋቋመበት ዋናው ምክንያት የመንግስት አፈጻጸም ክትትል እና ግምገማ ጠንካራ መሆን የሚገባው በመሆኑ የዚህ ኮሚሽን አንዱና ትልቁ ተግባር ባለፈው አመት ራሱን ሲያዘጋጅና አቅም ሲገነባ ቆይቷል በዘንድሮ አመት በሙሉ አቅሙ ወደ ስራ የሚገባበት ዋናው ጉዳይ የመንግስትን አፈጻጸም ግምገማ እና ክትትል የማድረግ እና በዚህ መሰረት እርምጃዎች እንዲወሰዱ፣ ማሻሻያዎች እንዲደረጉ፣ ማስተካከያዎች እንዲደረጉ የሚያስደርግ ትልቅ ተቋም ነው። ይሄ ተቋማዊ አቅም በዘንድሮ አመት ወደ ሙሉ ስትግበራና ስራ ይገባል የሚል እምነት አለ። እንግዲህ ጠቅላይ ሚኒስትሩ ያነሱት ሁኔታዎችን የመገምገም ስልጣን የተሰጠው የብሔራዊ እቅድ ኮሚሽን ምን ያህል እሳቸው እንዳሉት ስራውን ለመተግበር ብቃት አለው? ጥሩ ነጥብ። ማለት አሁን የሚያለኝ ሪዘርቬሽንና ኮንሰር አሁንም ድረስ ና ምንድን ነው በጀት መበጀቱ እና መመደቡ ሳይሆን ያንን በጀት በትክክልና በአግባቡ ተጠቅሞ በዛ አመት ውስጥ ውጤት ማስገኘት የሚለው ሁልጊዜ በታየት ያለበት ነው። ከትናንት ጀምሮ ስከታተል በተለይ ትናንትና ምናልባት ቃል ተከታትላቸው ሆነ ብዙ ጥያቄዎች ይነሱ የነበረው አሁን ትላልቅ በጀት ለመንገድ ለመስኖ እየዋለ ግን ኢፌክቲቭ ኢፊሽየንትሊ አልጠቀሙበትም። ይሄ እንደውም በትላልቆቹ ቦታዎች ብቻ ሳይሆን አዲስ አበባ ውስጥ ራሱ እንኳን ስታይ በጀት ተበጅቶ አሁን ሰኔ መጨረሻ ላይ ሲሯሯጡታ ያለ ለሰራን ለማለት እኔ ኦነስትሊ ነው የምናገርው። ምክንያቱም ህዝብ ያያቸዋል ይታያል። ስለዚህ ይሄ ሲሪየስ የሆነ ይሹ ነው። ጠቅላይ ሚኒስትሩ ያነሱት በረሀብ ይመስለኛል። ትናንትም የተነሳው ይሄ ከመንግስት በኩል ያለው የብሔራዊ ፕላን ኮሚሽን በአዲስ የተደራጀ ነው። አብረን ማንሳት ያለብን ግን በቅርቡ ኢትዮጵያ ውስጥ ጥሩ እየሄደ ያለ እና ለህዝብም ጥሩ መረጃ እየሰጠ ያለው የጠቅላይ ኦዲተር ጽፈት የጠቅላይ ኦዲተር ጽህፈት ቤቶች ሪፖርትና ክርክሩን ትከታተሉት ከሆነ ይሄ ነገር ጠበቅ አድርጎ መንግስት መያዝ አለበት። የበጀት ብክነቶች፣ ብቃትና ትኩረት ባለው ውጤታማ በሆነ መንገድ አለመሄድ እየጎዳን ነው ነው። እንደምታየ፣ ብሔራዊ ፕላን ኮሚሽን ለመንግስት ነው። የጠቅላይ ኦዲተር ጽህፈት ቤት ተጠሪነቱ ለፓርላማው ነው። እያቀረበ ነው ግን የሚያቀርበውን ውጤት ተከታትሎ መስመር ማስያዝ ግድ ይለዋል። መንግስት በዚህ በኩል ደፍነትሊ ትልቅ ክፍተት አለ ማለት እችላለሁ የራሴ በጣም ነው የማመሰግነው። ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ለሰጡን ማብራሪያ አመሰግናለሁ። አሁን ሙዚቃ እንጋብዛችሁ። የጋቢና ዲጄ ዲጄ ፋትሱ እዚህ ይገኛል። አፍሪካስ ላይቭ ስቲጄ ነ ሳር ተዘጋጅ ነፍስ የዘራበት እሺ፣ የዛሬው ሙዚቃ እንግዲህ ወደ ጃኖ ይወስደናል። ጃኖ በቅርቡ ካወጡት ዲቪዲ መካከል ዳሪኝ የተሰኘውን ሙዚቃ እንጋብዛችኋለን። የጋቢና አድማጮች ዘና ፈታ በሉበት። እናመሰግናለን። እንዲህ ነው በአንድ ዳር ሸንኮሬ ደስ ይል ነበር። በጣም እንግዲህ ወደሚቀጥለው ፕሮግራማችን እንለፍ። የዘንድሮዋ ወይዘሪት ኢትዮጵያ በዩናይትድ ስቴትስ በጋቢና ተሳፍራለች። ሄለን ወርቁ በትውልድ ስሟ አሁን ደግሞ ሄለን ኬነርድ የ29 ዓመት ወጣት ስትሆን የተወለደችው ሆለታ ከተማ ነበር። ሰባት ዓመት ሲሞላት ብቻዋን ልጆች ማሳደግ የከበዳት እናቷ እሷና ሁለት እህቶቿን በማደጎ ለአሜሪካውያን አሳዳጊዎች ሰጠቻቸው። እሷና ታላቅ እህቷን አንድ ቤተሰብ ሲወስዳቸው አንድ እህቷን ደግሞ ሌላ ቤተሰብ ወሰዳት። ሄለን ከቆይታ በኋላ የማንነት ጥያቄ ክፍተት ሲፈጠርባት ወላጆቿን ፍለጋ ተመልሳለች። ወላጆቻቸውን ያጡና በድህነት ምክንያት መማር ያልቻሉ ሀያ አምስት ተማሪዎችን ከቤተሰቦቿ ጋር ሆና ትረዳለች። ሙሉ ታሪኳ ለባልደረባችን ጽዮን ግርማ አጫውታታለች። ሰላም ናቸው እንዴት? ሳየ ከም ጋለ ቶማ እኔ ሄለን እና መጀመሪያ ቢሆን ኢትዮጵያ እንሆለታ እና በሰባት ዓመት ወደ አሜሪካ ማይ ፈርስት ኔም ሄለን ወርቅን አይ ወዝ አዳፕትድ ሰው ሄለን ካነርድ ነው። ሄለን ካነርድ በማደጎ ከተሰጠች በኋላ የምትጠራበት ስሟ ነው። ሄለን ወርቁ ደግሞ የተወለደችበት ሄለን ሆለታ በሚገኘው መኖሪያ ቤታቸው የነበራት የልጅነት ትዝታ በትንሹ በብዥታ መልክ ታስታውሰዋለች። የሰባት ዓመት ልጅ ነበረች በወቅቱ። ከሶስት ዓመት ታላቋና ከታናሽ እህቷ ጋር በአማርኛና በኦሮምኛ ቋንቋ ትግባባ እንደነበር ትዝ ይላታል። እናታቸው እነርሱን ለማሳደግ አድካሚ ስራ ስትሰራ እንደነበርም ታስታውሳለች። አንድ ቀን የልጆች ማሳደጊያ ውስጥ የምትሰራ የእናቷ እህት እናቷን መከረቻት። ልጆቿን በማደጎ ለአሜሪካውያን ቤተሰብ ብትሰጣቸው እርሷም ኑሮ እንደሚቀላት ልጆቹም የተሻለ ሕይወት እንደሚኖሩ አሳመነቻት። እናቷ በወቅቱ ወጣት ስለነበረች በሀሳቡ ተስማማች። በ1987 ዓ.ም ሁለቱን ልጆች ለአንድ ቤተሰብ አንዷን ደግሞ ለሌላ ቤተሰብ በማደጎ ሰጠቻቸው። በማደጎ መጥቼ የተቀላቀልኩት በጣም ሰፊ ቤተሰብ ውስጥ ነው። ቤተሰቦቼ በወቅቱ በማደጎ ያመጡት እኔን ጨምሮ ስድስት ልጆች ነው። አንዷ ከእኔ ጋር በእናትም በአባትም የምትገናኝ እህቴ ናት። አራቱ ከሻሸመኔ አካባቢ ነው የመጡት። እንዲሁም ሰባት የራሳቸው ነጭ አሜሪካውያን ልጆች አሏቸው። የምንኖረው ዩታ ነበር። በወቅቱ ለዛ ከተማ ከኛ በስተቀር ኢትዮጵያዊ አልነበረም። በዚያ ላይ ቤተሰቦቻችን ቤት ውስጥ ባሉ ሰባት ልጆቻቸው ላይ ስድስት ልጆች በማደጉ ስላመጡ እንደ እብድ ይቆጠሩ ነበር። በዚህም ምክንያት በጣም የሰዎች ቀልብ እንስብ ነበር። በየአመቱም ዜና ሆነን እንቀርብ ነበር። አዲሱን ቤተሰብ ከተቀላቀሉ በኋላ መጀመሪያ የተጋፈጡት ችግር ቋንቋ እንደሆነ ትናገራለች። እነርሱ ከአማርኛና ከኦሮሚኛ በስተቀር እንግሊዝኛ ምንም አይችሉም። ነገር ግን ቤተሰቦቻቸው መልካም ሰዎች ስለነበሩ አስተርጓሚ ሳይቀር ቀጥረው ይረዷቸው ጀመር። የቤተሰብ ናፍቆት ግን በተለይ ሄለን ልትቋቋመው ያልቻለችው ፈተና እንደነበር ትገልጻለች። አስራ ሁለት ዓመት ሲሞላኝ ኢትዮጵያ ሄጄ እናት የማይቻልኩ አገኘኋት ፎቶ ተነሳን የዛን ጊዜ አማርኛ የጠፍቶብኝ ስለነበር በቋንቋ እንደ ልብ መግባባት አልቻልንም የተረዳሁት ነገር እኛን ከሰጠችን በኋላ ጸጸት ውስጥ መውደቋን ነው ግን ጥሩ ጊዜ ነበረን እንጫወት እንስቅ ነበር አቅፋት ነበር ታቅፋይ ነበር ስማት ነበር ትስመኝ ነበር የእናትና ልጅ ፍቅር ተገላልጠን ነበር ግን መታመሟን አላወኩም ነበር። አሜሪካ መታ እንደምትጎበኘን አውርተን ነበር። እንዳለ መታደል ሆኖ እናቴን ካየኋት ከሁለት ወር በኋላ ሕይወቷ አለፈ። ይህ ለሁላችንም አሳዛኝ መርዶ ነበር። እኔ በጣም ስሜታዊና አልቃሻ ነኝ። አሁን ኢትዮጵያ ስሄድ ሁሉም ነገር ስሜታዊ ያደርገኛል። ሰፈሩ፣ ጨዋታው፣ ሁሉም ነገር ሄለን አንድ የኢትዮጵያን አይታ ከመጣች በኋላ መረጋጋት አቃታት። በተለይ በችግር የተጠበሱት አያቷን በምታስታውስበት ጊዜ ተመልሳ መሄድ እንዳለባት ታስብ ጀመር። በ2004 ዓ ም ከማደጎ አሳዳጊ እናቷ ጋር ሆና ተመልሳ ሄደችና ህጻናት ሊረዱ የሚችሉበትን ድርጅት አቋቋሙ። ከጨረሱ በኋላ ግን እሷ እዛ ቀረች። ሰው በተመለስኩበት ጊዜ ምንም ሰው አላውቅም ነበር። የሄድኩትም የመሄጃ ብቻ ትኬት ቆርጬ ነበር። ከአያቴና ከእናቴ ዘመዶች ጋር እንዴት ግንኙነት እንደምፈጥር ነበር የማስበው። ቋንቋውን፣ ባህሉን፣ ታሪኩን ማወቅ ፈለግኩ። እኔ የማውቀው ኢትዮጵያዊ መሆኔም ብቻ ነበር። ከዛ ውጪ ምንም ባለማወቄ ባዶነት ይሰማኝ ነበር። እናም ሆለታ አያቴ ጋር ሄድኩ። አያቴ ክፍተቴ ሞላችልኝ፣ ሕይወትም ሰጠችኝ። አያቷን አግኝታ ከተመለሰች በኋላ የአያቷ መኖሪያ የረባ አለመሆንና መጸዳጃ ቤት እንኳን የሌለው መሆኑ ይረብሻት ነበር። የቀረጸችውን ቪዲዮና ያነሳችውን ፎቶ እህቷን ጨምሮ ለጓደኞቿ በማሳየት የገንዘብ ማሰባሰቢያ ዝግጅት አድርጋ ባገኘችው ገንዘብ ለአያቷ ቤታቸውን አድሳ መጸዳጃ ቤት አሰራችላቸው። ያ ትልቅ እረፍት እንደሰጣት ትናገራለች። ከዚህ በተጨማሪም ከሻሸመኔ በማደጎ የመጡት አራት የአክስቷ ልጆች በደንብ አይገናኙም። የአክስቴ ልጆች ትላቸዋለች። የእነርሱን ቤተሰብ ለመጎብኘት በሄዱ ጊዜ በጣም የተጎዱና በድህነት ውስጥ የነበሩ በመሆናቸው እነርሱን ለመርዳት ሁለትም ድርጅት አቋቁሞ ይንቀሳቀሳሉ። በዚህ ድርጅት ስርም መማር ላልቻሉ ሀያ አምስት ህጻናት ለትምህርት የሚያስፈልጋቸውን መሰረታዊ ነገር በማሟላት ድጋፍ ይሰጣሉ። ሄለን አሁን ነገሮች ተቀይረዋል። በየጊዜ ኢትዮጵያ ትመላለሳለች። በሞዴሊንግ እና በውበት ሙያ ትምህርቷን በመጨረሷም በሱ ላይ ተሳትፎ ታደርጋለች። በኢትዮጵያ ቆይታዋም የተለያዩ ነገሮች ላይ ትሳተፋለች። የኢቢኤስ ቴሌቪዥን ጣቢያ ማስታወቂያ ላይ ከአንድ የካርቱን ምስል ጋር ማስታወቂያ መስራቷንም ነግራኛለች። በቅርቡ ደግሞ እጅግ ደስ ያሰኛት ነገር ተከስቷል። ከሀያ ሁለት ዓመት በኋላ ለመጀመሪያ ጊዜ ሶስቱ እህትማማች አዲስ አበባ ላይ ተገናኝተው አያታቸው ቤት ሄደው አለማቸውን ቅጭተዋል። ባለፈው እሁድ ደግሞ እዚህ ዩናይትድ ስቴትስ በደብል ትሪ ሂልተን ሆቴል በተዘጋጀው ወይዘሪት ኢትዮጵያ ዩናይትድ ስቴትስ የቁንጅና ውድድር ላይ ተሳታፊ ነበረች። የማደጎ ቤተሰቦቿ ወደዚህ ውድድር እንድትገባ መገፋፋታቸውን ነግራኛለች። እሷም ከኢትዮጵያ ጋር ያላትን ትስስር የበለጠ የሚያጠብቅላት ስለነበር በደስታ ነበር የተሳተፈችው። በመጨረሻም አሸነፈች። Ladies and gentlemen, our numerous sponsors of Miss Ethiopia USA 2016, the first runner-up in this great event tonight is contestant number eight. One of the reasons I wanted to do it is because I already have my organization, so I know that it would be a, a great way to help the kids that I want to help. ይህን ውድድር መካፈል ከፈለግኩበት አንደኛው ምክንያት በማገኘው ስም ተጠቅሜ እርዳታ ማሰባሰብና ድርጅቱን ማጠናከር ከዛም በርካታ ሕጻናትን ለመርዳት ነው። እኛም ለወይዘሪት ሄለን መልካሙን እየተመኘን ያሰብሽውን ያሳካልሽ ብለናታል። I'm not ja if you're not Murkish is a genet, so becomgadine work in ku mesh, Ethiopia with Loga. ሁሉ ያደነቀሽ ታዲያ ውበት የተፈጥሮ ሲሆን ከቆላ እስከ ደጋ አድናቆት ያመጣል። አንዳንዴ ግን ሊያጌጡ ሲሉ ይመላለጡ ይባል የለም። በናይጄሪያ የለውጥ ሰዎች እና ስራ ፈጣሪዎች ለአፍሪካውያን ሴቶች በተፈጥሮ መንገድ ውበታቸውን እንዴት መጠበቅ እንደሚችሉ በማስተማር እንቅስቃሴ ላይ ይገኛሉ። በተለይም አፍሪካውያን ሴቶች በስፋት የሚጠቀሙባቸው በኬሚካል የተሞሉ የጸጉር ማለስለሻና ማፍታቻዎች ለጤና ከፍተኛ ጉዳት እንደሚያስከትሉ አትኩሮት ሰጥተው በማስተማር ላይ ናቸው። ቺካ ኦዱዋ ከአቡጃ ያጠናቀረችውን መስታወት አድረጋው ታቀርበዋለች። አቡጃ እንደሚገኙት እንደ ማንኛውም አይነት የውበት ሳሎኖች አገልግሎታቸውም ተመሳሳይ ይመስላል ግን በፍጹም የተለዩ ናቸው። የተፈጥሮ ጸጉርን በሚገባ እንንከባከባለን። ድንግል ጸጉር ብለው ይጠሩታል። ምንም አይነት የማለስለሻ ኬሚካል ያልነካው ከውልደት ጀምሮ ያለ የተፈጥሮ ጸጉርን ነው እንዲህ ብለው የሚጠሩት። በሉሞ የጸጉር ሳሎን ውስጥ የጸጉር ቤት ባለሙያዎቹ በተፈጥሮ የተቀመሙ የጸጉር መንከባከቢያዎችን ይጠቀማሉ። ጸጉር እንዳይጎዳ በጋለ ነገር ማለስለስንም አያበረታቱም። ዘ ሪዝን ዋይ ዲስ ሳሎን ኬም አፕ ዋዝ ፒፕል ሃድ አ ሎት ኦፍ ኢሹስ አንዱና ዋነኛው የዚህ ጸጉር ቤት ዓላማ የተፈጥሮ ጸጉር ደህንነትን በሚገባ መንከባከብ ነው። በናይጄሪያ ጸጉር ከፍተኛ ገቢ የሚያስገኝ ትልቅ ንግድ ነው። የጸጉር መንከባከቢያ ቅባቶችም ሆነ ሌሎች ለጸጉር ግልጋሎት የሚውሉ ቅባቶች ከአሜሪካ ወደ ናይጄሪያ በብዛት ይገባሉ። በእነዚህ የውበት መጠበቂያ ቅባቶች ውስጥ የሚገኙ አንዳንድ ንጥረ ነገሮች በርካታ ጥያቄዎች እየተነሱባቸው ነው። መገኛው በዩናይትድ ስቴትስ ሎስ አንጀለስ የሆነው የጥቁር ሴ ሴቶች ጤንነት ላይ የሚሰራው ብላክ ወመንስ ዌልነስ የተሰኘው የግብረሰናይ ድርጅት ባደረገው የሴቶች ጤና ምርምርና ጥናት ላይ ለጸጉር ማስዋቢያ ከሚቀመሙት ንጥረ ነገሮች ውስጥ ለሴቶችና ለአዳጊ ሴቶች ለማህፀን ጤና አስጊ የሆኑ ንጥረ ነገሮች እንደሚገኙበት ዘግቧል። እነዚህ ንጥረ ነገሮች የጸጉር ማፍታቻ ወይም ሪላክሰር የፀጉር ሳሙና ወይም ሻምፖና የፀጉር ቀለሞች ለጤና ከፍተኛ ጉዳት ያላቸው አንዳንድ ንጥረ ነገሮች ተገኝተውባቸዋል ይላል ጥናቱ። የዓለም አቀፉ የጤና ድርጅት ደብሊውኤችኦ በተደጋጋሚ ከነኚህ ንጥረ ነገር የተሰሩ የጸጉር መዋቢያዎችን መጠቀም ለካንሰር ሊዳርግ እንደሚችል በጥናቱም አስቀምጧል። የአሜሪካው የካንሰር አሶሴሽን ደግሞ ለተጠቀሱት የካንሰር አይነቶች እንደሚዳርግ የተረጋገጠ በቂ ጥናታዊ መረጃ የለም በማለት የተሻለ ጥናት ሊደረግ እንደሚገባ አስረግጦ ተናግሯል። እንደ አውሮፓውያን አቆጣጠር በ2011 የአሜሪካ የጤና ድርጅት ለጸጉር ማለስለሻነት የሚቀመሙ እነዚህ ቅባቶች ለጤና የሚያሰጋ ፎርማልዲሃይድ በተባለው መርዝ የተሞሉ እንደሆኑ ጠቅሷል። ዶክተር ኦክሌሚ ኦሶንዶሩ በጥቁር ሴቶች የጸጉር መዋቢያዎች ላይ ለረዥም ጊዜ ጥናትን አካሂደዋል። በተለይም የናይጄሪያ ሴቶች የሚዋቡበት አርቲፊሻል ጸጉር ከጊዜ ብዛት ለጸጉር መነቃቀልና መመለጥ እንደሚዳርግ ደርሰውበታል። ዶክተር ኦክሌሚ እንዳሉት ጥቁር ሴቶች ለችግሩ በዋናነት ይጋለጣሉ፤ ምክንያቱም የጸጉር ማለስለሻ ንጥረ ነገሮችን የሚጠቀሙት በብዛት እነሱ ስለሆኑ። ለጤና አደገኛ የሆኑት እንደ ታለት እና ፓርቤን ያሉ ንጥረ ነገሮች ለጡት ካንሰር የሚያጋልጡ ናቸው። በተፈጥሮ ጸጉር መዋብን ለማበረታታት በመንቀሳቀስ ላይ የሚገኙት እነኚህ ለውጥ ፈላጊዎች ዓላማቸውን ለመጀመሪያ ጊዜ የገለጹት በአቢጃን ከተማ ነው። ከውበትና ከፋሽን በፊት ጤና ይቀድማል። በሀገር ውስጥ የሚመረቱ ምርቶች በአብዛኛው በተፈጥሮ ንጥረ ነገር የተሞሉ ናቸው እንደ ሻአ፣ ኮኮናት ዘይት የመሳሰሉትን ጨምሮ ማለት ነው። የምርት ፈላጊው ወደፊት እያደገ ይመጣል የሚል ተስፋ አለን። ነገር ግን አሁንም የተፈጥሮ ቅባቶቹን ለመጠቀም ያለው የሰው ፍላጎት በጣም አነስተኛ ነው ብለዋል። የዛሬው የጋቢና ዝግጅታችን እንግዲህ በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ ቪ ያማሪክ በትዊተር ለመሄድ ቸኩላል ምስል በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየቶቻችሁን አድርሱን። እንግዲህ ስናስተናግዳችሁ ያመሸ ነው ሄኖክ ሰማግዜርና እኔም መስታወት አድራጋው ነኝ። ዝግጅታችንን በቴክኒክ ያቀነባበረው ዛሬ ደሳ ላይ መኮንንና እንደዚሁም ጽዮን ግርማ ናቸው። በነገራችሁ ላይ ኪት የዝግጅታችንን የሚመራው ልደቱን ያከብራል በዚህ ሳምንት፣ ሀፒ በርትደይ ብለነዋል። የጋቢና ዲጄ ደግሞ ዲጄ ፋትሱ ነው። በጀመርነው ሙዚቃ የሰመረ ይሁን እያል በጀመርነው ሙዚቃ እንሰናበታለን። በነጎጉዞን ቀና ረዳሌባትሽ ሳንቃነው ደርትሽ mal kish tsagnat saw baqom gadaineh mal kish tsagnat saw baqom Alma's mesh, Ethiopia with Loga, Hulu Yaden Neckes, Cacolaska, Yeo Yetilishin, Enchimatasabia, Semishno Kangidi, Wether Ethiopia, Semishno.